የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሞሐመድ ሳለህ የኤርትራ መሬት በህገ ወጥ በኢትዮጵያ ሲያዝ አይቶ እንዳላየ ቸል በማለት የመንግስታቱን ድርጅት ከሰዋል። ኢትዮጵያ የኤርትራን ነጻ ግዛት እንደያዘች ሲሆን የተባበሩት መንግስታት ድርጅት የዚህን እርምጃ አሳሳቢነት ቸል ማለቱን መርጧል። የኤርትራና የኢትዮጵያ ድንበር አካላይ ኮሚሽን ውሳኔውን ከሰጠ ስምንት ዓመታትና ኮሚሽኑ ኃላፊነቱን አጠናቆ ያካለለውን ካርታ ለተባበሩት መንግስታት ድርጅት ካሳወቀ በኋላ ኢትዮጵያ ከህግ ውጪ የኤርትራን ግዛት መቆጣጠርና የተባበሩት መንግስታት ድርጅት ጉዳዩን ቸል ማለት የሁለቱ አገሮች ግጭት መቀጠል ለኤርትራና ለኢትዮጵያ ህዝቦች ከባድ ሸክም ከመሆኑም በላይ የአካባቢውን ሁኔታ የሚያወሳስብ ነው። የኤርትራ ውጭ ጉዳይ ሚኒስትር ይቅርታ፣ የኢትዮጵያ ውጭ ጉዳይ ሚኒስትር ስዩም መስፍን ዛሬ በመንግስታቱ ድርጅት ጉባኤ ላይ ባደረጉት ንግግር እንደ አውሮፓ አቆጣጠር ከ1990ዎቹ ወዲህ ኤርትራ በርካታ ጎረቤቶችን ወራለች። የመንግስታቱ ድርጅት ድረገጽ የኤርትራ መንግስት ያለምንም ትንኮሳ ኢትዮጵያን ወሮ ኢትዮጵያ ተከላክላ የኤርትራን ሰራዊት መመለሷን ያሳያል ሲሉ በዋቢነት ጠቅሰዋል። ምንም እንኳን የተባበሩት መንግስታት ህግ ጥስ ዘመቻ ኢትዮጵያን ብትወርም ኤርትራ ዛሬ ኢትዮጵያ ወረረችኝ የሚል ዘመቻ ይዛለች ብለዋል። የተባበሩት መንግስታት ድርጅት ድንበሩን ለማካለል ያቀረበው ካርታ ላይ ቁጭ ብለን እንወያይ በሚለው የኢትዮጵያ ጥያቄ ያልተስማማችው ኤርትራ ናት ብለዋል አቶ ስዩም መስፍን። ድንበሬ ተያዘ የሚለው የኤርትራ ግምት ነው ያሉት አቶ ስዩም፣ ውዝግብ ካለ ውዝግቡ የሚመለከታቸው አካላት ኃላፊነት ካልሰጡ የተባበሩት መንግስታት ድርጅት የማደራደር ስልጣን የለውም ብለዋል።